Panang, Jerman. ራሱን እስላማዊ <laughs> መንግስት ብሎ በሚጠራው በምሕጻሩ አይኤስ በተሰኘው ቡድን ስር ተሰልፈው ለመዋጋት ከጎርጎሮሳዊ 2012 ዓ ም አንስቶ ከአውሮጳ ወደ ሶሪያ ና ኢራቅ የሄዱት ቁጥር 5000 ይደርሳል። እስካሁን 1500 እንደሚሆኑ የሚገመቱ የውጭ አሸባሪ ተዋጊዎች የሚባሉት የተለያዩ የአውሮፓ ሀገራት ዜጎች ወደ የሀገሮቻቸው ተመልሰዋል። ከተመላሾቹ አንድ ሶስተኛው ከቤልጂግ ከጀርመንና ከኔዘርላንድስ የሄዱ መሆናቸውን ባለፈው ሳምንት ብራስልስ ቤልጂግ ውስጥ ይፋ የሆነ አንድ ጥናት ጠቁሟል። በተመላሽ የውጭ ተዋጊዎች ላይ ጥናት በሚያካሄደው ኤግሞንት በተባለው የብራስልሱ ድርጅት ዘገባ መሰረት አንዳንዶቹ ተመላሾች ስሜታቸው ተነክቷል፣ ሞራላቸውም ወድቋል። በጦርነት በተካፈሉባቸው ጊዜያት ባዩትና ባጋጠማቸው ተደናግጠው የመንፈስ ጭንቀት ውስጥ ወድቀው የተመለሱም ጥቂት አይባሉም። ዶክተር ዳንኤል ሃይንከ፣ በጀርመን የብሬመን የወንጀል ጉዳዮች ቢሮ ኃላፊ የኤግሞንቱ የጥናት ተቋም በተመላሽ የውጭ ተዋጊዎች ላይ ባካሄደው ጥናት ከተካፈሉት ተመራማሪዎች አንዱ ናቸው። በእርሳቸው አስተያየት ሞራላቸው የወደቀና የመንፈስ ጭንቀት ያደረባቸው ተመላሾች እርዳታ ያስፈልጋቸዋል። Andere sind aufgrund ihrer Erfahrungen tatsächlich. Andan <weil> Ihre traumatischen Erfahrungen selber in Gewaltakte umzuschlagen. እንደ ጥናቱ ከነዚህኛዎቹ በተለየ በአውሮጳ ጥቃት የመጣል ዓላማ ይዘው ከሶሪያና ከኢራቅ የሚመለሱም አሉ። ከመካከላቸው ብራስልስ ውስጥ በጎርጎሮሳዊ 2014 ዓ ም በአንድ ተመላሽ አውሮፓ ውስጥ የደረሰው የመጀመሪያው ጥቃት ተጠቃሽ ነው። በዚሁ ጥቃት መህዲ ሜሙቼ የተባለው ተመላሽ ብራስልስ፣ ቤልጂግ በሚገኝ አንድ የአይሁዶች ቤተመዘክር ውስጥ ተኩስ ከፍቶ አራት ሰዎች ተገድለዋል። በወቅቱ ብረስልስ ተወልዶ ያደገው ነፍሰ ገዳዩ የቤልጂክ ዜጋ ለአይኤስ ሲዋጋ ሕይወቱ አልፏል። ከዚያ በኋላ በተመላሽ የቀድሞ የውጭ ተዋጊዎች ሌሎች ጥቃቶችም ተፈጽመዋል። ከእነዚህም ውስጥ በኅዳር 2015 በፓሪስ ፈረንሳይ፣ እንዲሁም በመጋቢት 2016 ብረስልስ ውስጥ የተጣሉት ጥቃቶች ይገኙበታል። ከዚያን ወዲህ በቀድሞ የውጭ ተዋጊ ተመላሾች አውሮፓ ውስጥ የተጣለ ጥቃት ባይኖርም ስጋቱ ግን እንዳለ ነው። ከተመላሾቹ አንዳንዶቹ እጅግ አደገኛ ሊሆኑ ይችላሉ። እንደ ዶክተር ሃይንከ ምክንያት ያሉትም ወደ ሀገራቸው ከተመለሱ በኋላ ከአይኤስ አስተሳሰብ መላቀቅ አለመቻላቸው ነው። የቀድሞ የአይኤስ ተዋጊዎችን በተመለከተ የአውሮፓ ሀገራት የጋራ ፖሊሲ የላቸውም። እያንዳንዱ ሀገር የራሱን እርምጃ ነው የሚወስደው። ብሪታንያ ለምሳሌ በውጭ ሲዋጉ የቆዩ ጂሀዲስቶች ተመልሰው ሀገሯን እንዲገቡ አትፈቅድም። ቤልጂክ፣ ፈረንሳይና ጀርመንን የመሳሰሉት ሀገራት ለአይኤስ ተሰልፈው ይዋጉ የነበሩ ዜጎቻቸው እንዲመለሱ ቢፈቅዱም የሚቀበሉበትና የሚይዙበት መንገድ ግን የተለያየ ነው። የጀርመን ዓለም አቀፍ የጸጥታ ጉዳዮች ጥናት ተቋም ባልደረባ ፔተር ሽታይንበርግ ለዶችቨለ በሰጡት ቃለ ምልልስ እንደተናገሩት ወደ ጀርመን ከሚመለሱት አብዛኛዎቹ ይታሰራሉ። ከህብረተሰቡ ጋር ተቀላቅለው መኖር የሚችሉባቸው መርሃ ግብሮች እንዲካፈሉም ይሞከራል። አንድ ሰው ሲዋጋ ቆይቶ ጀርመን ሲመለስ መጀመሪያ ጥብቅ ምርመራ ይካሄድበታል። አብዛኞቹ እስር ቤት ይገባሉ። ይህ የሚሆነውም እስላማዊ መንግስት ሲል ራሱን ከሚጠራው ቡድን ጋር በመሰለፋቸውና ይህንንም የሚያረጋግጥ ማስረጃ በመኖሩ ነው። ቡድኑን ለቀው የሚመጡም አሉ። እዚያ ያዩትንና የሆነውን በምስክርነት ይናገራሉ። ይህን የሚያደርጉት ቁጥር በንጽጽር ሲታይ አናሳ ነው። ከዚህ ሌላ ተመላሾቹ ከጽንፈኛ አመለካከት እንዲላቀቁና ከህብረተሰቡ ጋር ተዋህደው እንዲኖሩ ያስችላቸዋል የተባሉ መርሃ ግብሮች ውስጥ እንዲካፈሉ ይሞከራል። ባለፉት አመታት ተደጋጋሚ ሽብር ጥቃት የተፈጸመባት ፈረንሳይም በውጭ ሀገራት ሊዋጉ የሄዱ ዜጎቿን በተመለከተ የምትከተለው መርህ ከጀርመን ጋር ቢመሳሰልም የሚለይበት መንገድ አለ። ከዛሬ ስድስት አመት ወዲህ ከ1500 የሚበልጡ የፈረንሳይ ዜጎች ሶሪያና ኢራቅ ውስጥ ለአይኤስ ተሰልፈው ተዋግተዋል። እንደ ፓሪሷ ዘጋቢያ ችን ሃይማኖት ጥሩ ነ ከመካከላቸው በቅርቡ ወደ ሀገራቸው የተመለሱት ቁጥር ሁለት መቶ ገደማ ነው። የእነዚህ የቀድሞ ተዋጊዎች መመለስ ፈረንሳዮችን አስግተዋል። እንደ ሃይማኖት ከዚህ በፊትም የተመለሱ ፈረንሳውያን ያው ሲመለሱ ለተለያዩ ምርመራዎች መንግስት በቁጥጥር ስር አውሎ የተለያዩ ምርመራዎችን ያከናውናል። ለእስር የተዳረጉ አሉ። የተወሰኑትም ደግሞ በተለይ እድሜያቸው ከአስራ አምስት አመት በታች ወይ ደግሞ ሴቶቹ የሆኑትን እንደዚሁ በነፃ ወደ ሀገር የሚገቡበት ሁኔታ አለ። ሆኖም ግን አሁን የፈረንሳይ መንግስት እነዚህ ፈረንሳይ ውስጥ የሞት ቅጣት የለም። ስለዚህ እነዚህን ሰዎች አምጥቶ እስር ቤት ውስጥ ከማጎር እዛው በተያዙበት ሀገር ለፍርድ እንዲቀርቡ የሚያስችል አሰራር አለበለዚያም እዛው ውጊያ ላይ በነበሩበት ሰዓት እንዲሁም የፈረንሳይ መንግስት የተለየ ጦር አዘጋጅቶ እዛ ውጊያ ላይ የነበሩ ፈረንሳይን ራሱ በፈረንሳይ ወታደሮች እንደተገደሉ ነው መረጃዎችም ያመለክቱት። ሆኖም ግን አሁንም ወደ ፈረንሳይ በተለያየ ምክንያት የሚገቡ ፈረንሳውያን በምን ሁኔታ ይጠየቁ የሚለውም ግልጽ ያለ ነገር ባይቀመጥም አሁንም የተለያዩ የፈረንሳይ የፖለቲካ ኃላፊዎችም ሆኑ የተለያዩ አክቲቪስቶች እነዚህ ሰዎች ወደ ፈረንሳይ መግባት የለባቸውም የሚል አቋም ነው እያንጸባረቁ ያሉት። ሃይማኖት እንደምትለው የፈረንሳይ መንግስት ለተመላሽ የቀድሞ የውጭ ተዋጊ ፈረንሳውያን ጉዳይ ልዩ ትኩረት ሰጥቷል። ከእቅዶቹ ውስጥ ተመላሾቹ ከኅብረተሰቡ ጋር መዋሃድ እንዲችሉ መልሶ ማቋቋም ይገኝበታል። ፕሬዚዳንት ማክሮን ይህን በተመለከተ የተናገሩት ነገር አለ። ምንድን ነው የሚመለሱ ከእስላማዊ ኃይል ጎን ተሰልፎ ይዋጉ የነበሩ ፈረንሳዮች ሲመለሱ ጉዳያቸው በጥንቃቄ እንደሚታይ ነው የተናገሩት። ከዛም በተጨማሪም እነሱን ለማቋቋም የሚረዳ ተቋምም እንደሚከፈት ነው የተናገሩት። ሁሉም ግን ከዚህ በፊት በፕሬዚዳንት ፍሮንሶ ሆሎንድ ጊዜ ተቋቋመ። እዚሁ ፈረንሳይ ውስጥ እነዚህ ራዲካሊስት አመለካከት ያላቸውን ሰዎች ከዚህ አይነት አስተሳሰብ ለማጽዳት የሚያስችል አሰራር ዘርግተው ነበር። ወደ ሰማንያ ሚሊዮን ዩሮ የፈሰሰበት እቅድ ነበር። ግን ይህም ተግባራዊ ሆኖ ለስኬት የበቃ አልነበረም። ለዚህም መነሻው ምንድን ነው? ወደዚህ ትግበራ ሲገቡ ምንም የተደረገ ጥናትም ሆነ ተጨባጭ የሆነ ነገር ሳይይዙ ነው በወቅቱ ተፈጥሮ በነበረው የሽብር አደጋ እና በመደናቀጥ በድንገት ተነስተው የገቡበት በደመነፍስ የገቡበት ስራ ስለነበር ውጤቱም ያማረ እንዳልነበረ ነው የተገለጸው። አሁንም በፈረንሳይ መንግስት እነሱን ጋር በተያዘ የተለየ ነገር ብሎ ያዘጋጀው ነገር ባይኖርም በእርግጥ ለህፃናትና ለሴቶች የተለያየ አያያዝ በሕክምናም በሳይኮሎጂም እንኳን በስነ ልቦናም ሰዎች እነሱ መልሱ በማቋቋምም የተለያዩ ተግባራትን እንደሚፈጽም ነው የተናገሩት። ሆኖም ግን አሁንም ተግባር ያለበት ነገር እዚህ ላይ የተሳተፉት በውጊያው ላይ የተሳተፉት በሽብር ላይ የተሳተፉት ፈረንሳውያን አሁንም ተይዘው ለፍርድ እንደሚቀርቡ ነው ያለው መረጃ የሚያመለክተው። ከፈረንሳይ ፖለቲከኞች አብዛኛዎቹ እስር ቤቶች የሽብርተኞች መፈልፈያ ናቸው ሲሉ መንግስት ተመላሾቹን ማሰሩን ይቃወማሉ። ለዚህ የሚሰጡት ምክንያትም ከዚህ ቀደም ፈረንሳይ ውስጥ የሽብር ጥቃቶች ከጣሉት ውስጥ አብዛኛዎቹ ወደ አሸባሪነት የተቀየሩት በእስር ቤት ውስጥ ነው የሚል ነው። ወደ ጀርመን ስንመለስ ጀርመን ውስጥ አሁን ሌላው አነጋጋሪ ጉዳይ ሶሪያና ኢራቅ ለውጊያ የሄዱ ዜጎች የወለዷቸው ልጆች አያያዝ ነው። ለአይኤስ ሊዋጉ ከጀርመን ወደ ሶሪያና ኢራቅ ከሄዱት 960 የጀርመን ዜጎች 200 ሴቶች ናቸው። ወደ ሀገራቸው ተመልሰዋል ከተባሉት ጀርመናውያን የቀድሞ የአይኤስ ተዋጊዎች መካከል 50 ያህሉ ሴቶች ናቸው። የጉዳዩ ተከታታዮች እንደሚሉት አጠቃላዩ ቁጥር ባይታወቅም እያንዳንዷ ተመላሽ ሴት ቢያንስ አንድ ልጅ ይኖራታል ተብሎ ይታመናል። እዚያ ተወልደው ካደጉት ልጆች መካከል ከፍ ከፍ ባሉት አስተሳሰብ ላይ የጽንፈኞች ፕሮፓጋንዳ ተጽዕኖ ማሳደሩ እንደማይቀር ይታመናል። ከጀርመን ሕብረተሰብ አብዛኛው ልጆቹ እንደ ወላጆቻቸው ጽንፈኛ እንዳይሆኑ ከወላጆቻቸው እንዲነጠሉ እየጠየቀ ነው። ይህ ግን ቀላል እንደማይሆን ነው የሚገመተው። በውጭ ሲዋጉ ቆይተው በሚመለሱ የአውሮጳ ዜጎች ላይ የተካሄደው ጥናት እንደሚለው ከተመላሾቹ መካከል 11 በመቶ ወደ አሸባሪነት ሳይቀየሩ አይቀርም። ከአንድ መቶ በላይ የሚሆኑ ተመላሾችም በአውሮጳ ሀገራት ጥቃት የመጣል ሙከራ ማቀዳቸው ተጠቁሟል። ከዚህ በመነሳትም በጥናቱ ተመላሾችን ከህብረተሰቡ ጋር የማዋሃዱ ስራ እንዲጠናከር ሀሳብ ቀርበዋል። ወደ አውሮጳ በሚመለሱ የቀድሞ ተዋጊዎች ጉዳይ ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚያው አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።